የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ! ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ሐሙስ ነሐሴ 2 2011 ዓ ም ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል በደቡብ አፍሪካ ጆሐንስበርግ ውስጥ ከ600 በላይ ኢትዮጵያውያን መታሰራቸውን በዛው የሚኖሩ የንግዱ ማኅበረሰብ አባላት ገለጹ። በዚህ በሕገወጥ አልባሳት ሰበብ የተለያዩ ህጋዊ የሆኑ ሱቆች ሁሉ ንብረታቸው በሙሉ ተጭኖ ተወስደዋል። መኪናዎች ተጭኖ ተወስደዋል፣ ወደ አርባ ስድስት የሚጠጉ መኪና። ማህበረሰቡ ከአንድ ሺ ሁለት መቶ በላይ ዶክመንት የሆነም ያልሆነም የሚመለከተው አካል ወረቀታቸው ትክክል መሆኑን ካረጋገጠ በኋላ እስካሁን አልተፈቱም። የሰማችሁት ንጉሱ ተመስገን ነው። በደቡብ አፍሪካ ጆሃንስበርግ የኢትዮጵያ ኮሚኒቲ አባል ነው። ሙሉ ዘገባው ቆየት ብሎ ይሰማል። በትምህርት ገበታ ላይ ለመቆየት አስቸጋሪ መሰናክልን ያለፉ፣ በመጨረሻ ግን የልፋታችሁን ዋጋ ያገኙ ጠንካራ ሴቶችም አብረውን ያመሻሉ። ከየቀበሌው የተሻለ ውጤት ስኮሩ ያደረጉት ሴት ተማሪዎችን በመመልመል ወደ ድርጅቱ እንዲቀላቀል ሆኜ ስለ ትምህርት ብቻ በማሰብ ይኸው ውጤታማ እንዲሆን በቅቻለሁ። መሰረት መራዊት ነው የሰማ ናት። ዘንድሮ ከወሎ ዩኒቨርስቲ በጥሩ ውጤት ከተመረቁት ወጣቶች መካከል አንዷ ናት። ያሳለፈችውን ጊዜ ቆየት ብለን እንሰማለን። የቴክኖሎጂውን ዓለም የሚያስዳስሱ ወደ ዩናይትድ ስቴትስ ለቀለም ትምህርትና ለአመራር ስልጠና ብቅ ብለው ከነበሩ ወጣቶች ጋር የተደረጉ ውይይቶችም ይኖሩናል። አብራችሁ እንድታመሹ ካሁኑ የምንጋብዘው ኤደን ገረመውና እኔ ሀብታሙ ስዩም ነን። በቅድሚያ ግን አጫጭር ዜናዎች እናስደምጣችኋል። ከዜናዎቹ ጋር ተመልሰን መጥተናል። በኦሮሚያ ብሔራዊ ክልላዊ መንግስት ባሌዞን በርበሬ ወረዳ ከኑሯችን ተፈናቅለን የምግብ እርዳታ ሳናገኝ መልሶ የሚያቋቁመን አካላተናል በማለት የወረዳው ነዋሪዎች ቅሬታ አቅርበዋል። ቅሬታ አቅራቢዎቹ በአጠቃላይ ወደ አምስት ሺህ የሚጠጉ እንደሆነ እየተነገረ ሲሆን ከአስራ ስምንት የበርበሬ ወረዳ የተለያዩ ቀበሌዎች የተሰባሰቡ መሆናቸውን ተናግረዋል። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ኃላፊ አቶ አድማሱ ዳምጠው ችግሩ በተነሳበት በበርበሬ ወረዳ ላይ ደረሰ የተባለውን ጉዳይ በሰፊው ለማጣራት እንዲቻል ክልሉ ከፍተኛ አመራሮች የተመራ ልኡካን ቡድን በቦታው ተገኝቶ እንዲመረምር ምክትል ርዕሰ መስተዳደሩ አቅጣጫ ሰጥተዋል ብለዋል። ዘገባውን ያደረሰን ሞክታር ጀማል ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከባለቤታቸው ቀዳማዊት እመቤት ሜላኒያ ትራምፕ ጋር ሆነው በኦሃዮና በቴክሳስ ክፍለ ግዛቶች የተፈጸሙ የገፍ ግድያ ሰለባ የሆኑትን ሰዎች በሆስፒታሎች ጠይቀዋል። ፕሬዚዳንቱ የገፍ ተኩስ የተከፈተባቸውን የዳይተን የመዝናኛ ወረዳና በኤልፓሶ ወልማርት የገበያ አዳራሽን ሄደው ከማየት ተቆጥበዋል። በሁለቱም ቦታዎች በተከፈቱት የጅምላ ተኩሶች ሰላሳ አንድ ሰዎች ተገድለዋል። የትራምፕ ሁለቱንም ቦታዎች መጎብኘት የሚቃወሙ ሰዎች በከተማዎቹ ተሰልፈዋል። የትራምፕ ደጋፊዎችም በሁለቱ ቦታዎች ነበሩ። የቴክሳስ ድንበር ከተማ የሆነችው ኤልፓሶ ከአራት ቀናት በፊት አንድ ሰው በከፈተው የጅምላ ተኩስ ሀያ ሁለት ሰዎች ሲገደሉ ሀያ አራት ሰዎች ቆስለውባታል። ስለ ጉዳዩ ንግግር ያደረጉ ፖለቲከኞች ፕሬዚዳንት ትራምፕን ነቅፈዋል። ፓኪስታን ከህንድ ጋር የነበራትን አንድ ብቻ የመንገደኞች የባቡር አገልግሎት አቁማለች። በሀገሯ የህንድ ሲኒማዎች እንዳይታዩም አግዳለች። ከኒው ዴልሂ ጋር ያላትን ግንኙነት ዝቅ ባደረገችበት ማግስት ነው እርምጃውን የወሰደችው። ፓኪስታን ይህን እርምጃ የወሰደችው ህንድና ፓኪስታን ይገባናል የሚሉት ካሽሚር ክልል የነበረውን ልዩ ቦታ ህንድ በመሻሯ ምላሽ ነው ብላለች። የህንድ ጠቅላይ ሚኒስቴር ናሬንድራ ሞዲ ብሄርተኛ መንግስት ሙስሊሞች በሚበዙባት የሂማሊያ ክልል የሆነውን ካሽሚር ያለውን ልዩ ቦታ እንደሻረ ባለፈው ሰኞ አስታውቋል። ይህ ያልተጠበቀ እርምጃ የኒክሌር መሳሪያ ባለቤቶች በሆኑት ህንድና ፓኪስታን መካከል ውጥረት አስፍኗል። ሁለቱ ሀገሮች ከዚህ ቀደም በካሽሚር ጉዳይ ላይ ሁለት ጦርነቶችን አስተናግደዋል። ፓኪስታን ከህንድ ጋር ያላትን መላ ዲፕሎማሲያዊና የንግድ ግንኙነት መቀነሷን ትላንት አስታውቃለች። የእስላም አባድ ከፍተኛ የህንድ ኮሚሽነርም አባራለች። የፓኪስታን የውጭ ጉዳይ ሚኒስትር ሻህ መሐመድ ቆርሺ ሀገራቸው የካሽሚርን ጉዳይ ወደ ተባበሩት መንግስታት ድርጅትና ወደ ጸጥታው ምክር ቤት ታቀርባለች ሲሉ ዛሬ ደግሞ ተናግረዋል። የመንግስታቱ ድርጅት የካሽሚርን ጉዳይ በአከራካሪ ግዛትነት እውቅና ከሰጠ ውሎ አድሯል ብለዋል። የኪርጊስታን ልዩ ፖሊስ ኃይል የቀድሞውን የሀገሪቱ ፕሬዚዳንት ኤልማዝ ቤክ አታምባየቭን ለማሰር ችሏል። ቀደም ሲል አታምባየቭን ለመያዝ ያደረገው ሙከራ ከከሸፈ በኋላ ልዩ ፖሊስ ግቢውን ወሮ ከአታምባየቭ ደጋፊዎች ጋር በተካሄደው ግጭት አንድ ፖሊስ ሲገደል፣ በርካታ ቆስለዋል። የሩሲያ ኢንተርፋክስ የዜና አገልግሎትና የኪርጊስታን ሚዲያዎች በዘገቡት መሠረት አታምባየቭ ዛሬ በኮይታሽ መንደር በሚገኘው ቤታቸው ተይዘዋል። እርምጃው የተወሰደው ትናንት ማታ ቅጥር ግቢ ውስጥ በአታምባየቭ ደጋፊዎች ተይዘው የነበሩ ስድስት የልዩ ኃይል አባላት ከተለቀቁ በኋላ ነው። አድማጮች ለአሁኑ ያሉን ዜናዎች እነዚህ ናቸው። አሁን ደግሞ ዘርዘር ብለው ወደሚሰሙ ዘገባዎች እናቀናለን። ከጋቢና ቪኦኤ ጋር ናችሁ። ሀብታሙ ስዩምና ኤደን ገረመው አብራችሁን ከአድማ አስተሻገሩ እንላችኋለን። ጋቢና ወደሚቀድመው ዘገባ ስናመራ በደቡብ አፍሪቃ ጆሐንስበርግ ውስጥ ከስድስት መቶ በላይ ኢትዮጵያን መታሰራቸውን በዛው የሚኖሩ የንግዱ ማህበረሰብ አባላት በአሜሪካ ድምፅ ገልጸዋል። ኢትዮጵያኑ ጂፒ መንገድ እየተባለ በሚጠራው አካባቢ ለረጅም ዓመታት በንግድ ስራ ተሰማርተው እንደነበረ ገልጸው በሕገ ወጥ መንገድ አስመስለው በመስራት ንግድ ተሰማርተዋል በመባሉ ከፖሊስ ጋር በተፈጠረ ግጭት መታሰራቸውን ተናግረዋል። ከዚህ ግጭት በኋላም ኢትዮጵያውያንና ኤርትራውያንን ጨምሮ አንድ ሺህ ሁለት መቶ የውጭ ሀገር ዜጎች መታሰራቸውን የኢትዮጵያውያን ማህበር ተወካይ ለአሜሪካ ድምጽ ገልጸዋል። በደቡብ አፍሪካ ፖሊስ እስረኞቹ ስድስት መቶ እንደሆኑ ገልጾ ህጋዊ ሰነድ ስለሌላቸው ወደ ሀገራቸው ይላካሉ ብሏል ሲሆን ግርማ ዝርዝሯላት። በደቡብ አፍሪካ ጆሀንስበርግ ከተማ ብዙ ኢትዮጵያውያን የተለያየ የንግድ እንቅስቃሴዎችን በሚያደርጉበት ጂፒ የተባለ በሚጠራው ቦታ ወደ ዘጠኝ በሚጠጉ ህንጻዎች ላይ የንግድ እንቅስቃሴዎችን ሲያከናውኑ የነበሩ ስድስት መቶ የሚሆኑ ኢትዮጵያውያን ትላንት መታሰራቸውን በደቡብ አፍሪካ የኢትዮጵያውያን ኮሚኒቲ አስተባባሪ አቶ ንጉሱ ተመስገን ተናገሩ። እኛ እንግዲህ እንደ ማህበረሰብ ወንጀልን የምንደግፍ ህዝቦች አደለንም፣ ወንጀልን የምንከላከል ነን። ችግሩ የተነሳው ልብሶች አሉ የሚሸጡ ናይ የተለያየ ብርሃን እንትን ምልክት ያላቸው እነዚህ ልብሶች ከተማ ላይ ጆሀንስበርግ አበሻ በተማራበት አካባቢዎች ላይ ለገበያ ይቀርባሉ የሚሉ ሀሳቦች ናቸው ያስነሱት። ጉዳዩ በመሰረቱ ማህበረሰባችን በተለያየ የስራ ዘርፍ ላይ የተማራ ማህበረሰብ፣ ሁሉም ማህበረሰብ እዚህ አይነት ንግድ ላይ የተማራ አይደለም። እንደገና ይሄ የአፍሪካውያን መኖሪያ ነው። አፍሪካውያን በሙሉ የሚኖሩበት አካባቢ ነው። ስራው እየተያያዘ ነው። ፀጉር ከርካሚዎች አሉን፣ የውበት ሳሎን የሚሰሩ አሉን፣ ከአስ ኢንተርኔት መጠቀሚያ እንትኖች አሉን። ሴቶች አሉ ላይ እያዞሩ የሚሸጡ ልብስ ስራ ላይ በንግድ ስራ ላይ ይተማረዋሉ። በጣም ብዙ አይነት የስራ ዘርፍ ላይ የተማራ ህዝብ ነው ያለው። ነገር ግን በዚህ በሚሸጡ ልብሶች ምክንያት ያው ነው፣ በተደጋጋሚ እየመጡ ካቢን ይዘጉታል። አካባቢ ሲዘጋ፣ ሙሉ ለሙሉ መንገዱ ሲዘጋ፣ በሳምንት ለሁለት ቀን ለሶስት ቀን ሲዘጋ፣ የማህበረሰቡ ላይ ትንሽ ችግር መፈጠር ጀመረ። እየባሰበት መጣ እየባሰበት መጣ እና በአካባቢ ላይ የሚኖሩ ማህበረሰቦች በሙሉ ማለት ነው። ኢትዮጵያውያን ብቻ አይደለም ማላዮች ይኖራሉ። ናይጄሪያዎች ይሰራሉ በስራ ዙሪያ ላይ ታንዛኒያዎች አሉ። ሁሉም የአፍሪካ የአፍሪካ ዜጋ በአካባቢው ላይ ለስራ ሱት ማርክ ስለሚገኝ በአንድነት ጉዳዩ ወደ እልህ ውስጥ ገብቶ ማህበረሰቡ የመጡ አካሎች በህጋዊ መንገድ አለመምጣት ሁኔታ አለ። ምክንያቱም ሲመጣ ከፍርድ ቤት ጋር ትእዛዝ ተወስዶ ይህን ቦታ ለመፈተሽ ፍቃድ ተሰጥቶታል የሚል ወረቀት ይዘው መምጣት አለባቸው። ከዛ በኋላ እነዛ ቦታዎች ላይ ገብተው ነው መውሰድ ያለባቸው በሚል ግብግብ ተፈጠረ። በዛ ግብግብ መሀል አንዳንድ ጊዜ ህጋዊ ሆነው ያለመምጣት ሁኔታዎች እና ማህበረሰቡ ደግሞ እንዲተጋጩ ና በዛን የተነሳው ጉዳዩ በዚህ ሁኔታ ሲጋጩ የደረሰ ጉዳት አለ። ንብረት የወደመ አለ፣ የተጎዳ ሰው አለ፣ የደረሰ ነገር አለ። በዚህ በጣም ብዙ ወገኖቻችን ጥቃት ደርሶባቸዋል። በአንድ አንድ ወጣት በሰባት ጊዜ በጥይት የመመታት አደጋ ደርሶበታል። ሌሎች በዚህ በጎማ ጥይት የተመቱ ብዙዎች አሉን፣ እጃቸው የተሰበረ እግራቸው የተሰበረ አይናቸው እንደዚሁ በጎማ ጥይት ተመቶ ሕክምና የተደረገላቸው ያሉ ብዙ ሰዎች አሉ። ነሰቶች ጭቃት የደረሰባቸው ሁኔታም አለ። ብዙ ቶቻችን ሴቶች እና እነዚህ አይነት ነገሮች እየተዋዋስ እየተበራከቱ እየተበራከቱ ሲመጡ ነው የመጨረሻው እንትን ላይ የተደረሰው አግባብ ነው አንልም። ያው ማህበረሰቡ የፖሊስ መኪናዎች ላይ ድንጋይ በመወርወር ነው እንግዲህ ራስን የመከላከል አይነት ነገር አድርጎ የወሰደው፣ መንገድ ትክክል አይደለም። ያንን ከፖሊስ ጋር ሆነን እነዚህ ድርጅቶች ችግሮችን ለመፍታት በምናደርገው ሂደት ላይ ነው ፖሊስ የራስን ደግሞ መልሶ በማቋቋም መጥተው አካባቢውን በሙሉ በመዝጋት ማንኛውም ሱቅ ላይ ያሉ ንብረቶችን በሙሉ ወስደዋል። ትናንትና በቴሌቪዥን የሀገር ቴሌቪዥን ህገወጥ መሳሪያ ማግኝተናል ብለው ነበረ። ዛሬ ግን ፖሊስ እንዳረጋገጠው የተገኙት መሳሪያዎች የጥበቃ ሰራተኞችና ህጋዊ መሆናቸው ተረጋግጧል። ስለዚህ አካባቢው ላይ የተያዘ ድራግ ወይም አደንዛዥ የለም የተገኘ በጣም ወንጀል የሚያሳይ እና ማህበረሰቡ እዛ አካባቢ የሚኖረው ማህበረሰብ በጣም ወንጀለኛ ነው ብሎ ለመደምደም የሚያስችል ነው ብዬ አላስብም፣ እኛም አናስብም። ነገር ግን በዚህ በህገወጥ አልባሳት ሰበብ የተለያዩ ህጋዊ የሆኑ ሱቆች ሁሉ ንብረታቸው በሙሉ ተጭነው ተወስደዋል። መኪናዎች ተጭነው ተወስደዋል። ወደ አርባ ስድስት የሚጠጉ መኪና ማህበረሰቡ ከአንድ ሺህ ሁለት መቶ በላይ ዶክመንትድ የሆነም ያልሆነም ብዛኛው ዶክመንትድ የሆነ ማህበረሰብ ነው። ተወስዶ አሁን ዛሬ የሚመለከተው አካል ወረቀታቸው ትክክል መሆኑን ካረጋገጠ በኋላ እስካሁን አልተፈቱም። ወደዛ ያሉ የኮሚኒቲ አባላቶቻችን አሉ እዛ አካባቢ በዚህ ስራ ላይ ተሰማሩ። እንዲሁም ጠበቆችና የተለያዩ ኃይሎች እየተራሯጡ ነው። በደቡብ አፍሪካ በንግድ ላይ የተሰማሩት አቶ መሀመድ በበኩላቸው ስለ ሁኔታው ያስረዳሉ። ትላንትና የሆነው ያው ሰው እንደ አይነት ኦፕሬሽን በሚኖር ታውቀዋል ሰምተናል። ለማህበረሰቡ ስናሳወቅ ነበር የቆየ ነው እና ልክ ሲመጡ ጊዜ ያው ከተለያየ ከብዙ ዲፓርትመንት ነበር ያው ፖሊስ ነበረ፣ ይሄ ሆማክር እዚህ ሀገር ያው የወረቀት ጉዳይ የሚመለከተው አካል፣ የመለባዊ ፈቃድ የሚመለከተው ሳርስ አለ የሪቬኑ ያው የሰዎች በትክክል ደዘንድረግዱና ብዙ ዲፓርትመንት ሊቦር ያደረገ ወደ አንድ ሺህ አምስት መቶ ፖሊስን ያካተተ ትልቅ ኦፕሬሽን ነበር ያለ ከዚህ ትልቅ ኦፕሬሽን ማድረጉ አያውቁም። ሲመጡ ደግሞ የመጡበት ለሟመጣት የሆነ እንትን ነው የፖሊሱ አመጣጥም የሆነ አለ የልህ ነው እያ ላይ ሙሉ ማህበረሰቡ ሲል ነበረውን ሆነ ለመጣት እና የሆነ እርምጃ ለመውሰድ ተነሳቶ ነገር ይመ እና እንደመጡም፣ ያው የወሰድ ያደረጉት ነገር አብዛኛው ማህበረሰብ እንደውም ከዛ አካባቢ ርቋል፣ እንጂ የሚፈጥረው ነገር የከፋ ነበረ። ያው ያገኙትን ሰዎች ሁሉ አሰሩ። እንግዲህ እና የተለያዩ ሬስቶራንቶች ላይ የተለያዩ እዛ አካባቢ የሚኖሩ ሰዎች ናቸው የታሰሩት። እና ደግሞ እቃም ደግሞ ይሄ አሁን ይሄ ኮፒ ብራንድ ኮፒ አካውንት ፊት ልካ ተጨማሪ ደግሞ ሌሎችም ደግሞ ዛን ያልሆኑ እቃዎችን እዛ ጋር የተገኙት ብዙ እቃዎችን ያው ሾፖች ተሰብረው እዛ አካባቢ አብዛኛው ይሰራሉ የሚባሉት ትን ምካ ሲወስዱ አንድ ላይ ሌላውንም ደግሞ ይሄ ምን ኖርማል እቃውም ማለት ነው እሱን ምቃዎች ተጭኖ ተወስደዋሉ። ያው ብዙ ዕጣ ነው የተቻለው ከዛ አካባቢ ላይ። ጉዳዩ ለማጣራት ወደ ደቡብ አፍሪካ ጆሃንስበርግ የሚገኘው ዋና የፖሊስ ጣቢያ ማዕከል ደውዬ ነበር ኢሊጋል ኢሚግራንት ሁ ኬም የኢሊጋሊ ሁ ሁ ዳዝንት ሀቭ ዶኪመንትስ በስልክ ያገኘኋቸውና ስማቸው እንዲጠቀስ ያልፈለጉት ግለሰብ ወደ ስድስት መቶ የሚጠጉ ሰዎች መታሰራቸውን ከገለጹ በኋላ እስረኞቹ ሕጋዊ ሰነድ የሌላቸው በመሆኑ ወደ ሀገራቸው ይላካሉ፣ ዝርዝር ጉዳዩ ደግሞ እየተሰራበት ነው ብለዋል። በደቡብ አፍሪካ ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ጉዳዩን ለማጣራት ደውለን ነበር። አምባሳደሩና ሌሎች የዲያስፖራ ክፍል የሚመለከታቸው አመራሮች የእጅ ስልካቸው ላይ ልናገኛቸው አልቻለም። ከሌላ ወገን ለመረዳት እንደሞከር ነው ግን ጉዳዩን ለመከታተል ጆሀንስበርግ ውስጥ በስብሰባ ላይ መሆናቸውን ነው። ከአሜሪካ ድምጽ ራዲዮ የሚተላለፈውን የጋቢና ቪኦኤ መሰናዶ ነው እየሰማች ያላቸው አድማጮች። ጋቢና ወጣቶች ላይ ያነጣጠረ የራዲዮ መሰናዶ ነው። በመቀጠል የሚደመጠው ደግሞ በዚህ በዩናይትድ ስቴትስ በነበሩ የወጣት አፍሪካውያን መሪዎች የተነሳሽነት መርሃ ግብር ላይ ተሳታፊ ከነበሩ ወጣቶች ጋር የተደረገ ውይይት ነው። የማንዴላ ዋሽንግተን የወጣቶች የጉድኝት ወይንም የትስስር መርሃ ግብር በየዓመቱ በመቶዎች የሚቆጠሩ ወጣት አፍሪካውያን የሚሳተፉበት የቀለም ትምህርትና የሙያ ስልጠና መርሃ ግብር ነው። ዘንድሮ ከሰላሳ በላይ የሆኑ ኢትዮጵያውያን ከተለያዩ ዘርፎች ተመርጠው አይነተኛ የግንኙነትና የመማማር መድረክ በሆነው መርሃ ግብር ላይ ታድመዋል። በዛሬ ከነሱ መካከል ከአራት ወጣቶች ጋር ስለነበራቸው ቆይታና ስለ መጪው ዘመን እቅዳቸው አጭር ውይይት አሰናድተናል። ራሳቸውን በማስተዋወቅ ይጀምራሉ። ናሚ ተሾመ ይባላለሁ። በሞያዬ ሐኪም ነኝ። በማህበረሰብ ጤና ዙሪያ ስፔሻላይዝ አድርጌ ነው የምሰራው። በኢትዮጵያ በነበረኝ ቆይታ ገና ከሕክምና ትምህርት ቤት ጀምሮ የበጎ አድራጎት ድርጅት ከተወሰኑ ጓደኞች ጋር አቋቁመን በሱ ዙሪያ እንሰራ ነበረ። ይሄ ነው ስሜ ንፍታሌን ፍቅሬ ይባላል። አዲስ አበባ ልጅ ነው። ዘርፉን የሚሰራው ዲጂታል ማርኬቲንግ ላይ ነበረ ፀደይ ግርማ እባላለሁ። የህግና የስራ ተጾታ ባለሙያ ነኝ። የተለያዩ ድርጅቶች ውስጥ በሰብአዊ መብት ባለሙያነት፣ በአሰልጣኝነት፣ በተመራማሪነት አሁንም ደግሞ በተባበሩት መንግስታት የስደተኛ ከፍተኛ ኮሚሽን እየሰራው እገኛለውኝ። ጋሲሪዮኒስ እባላለሁ። የድሬዳዋ ልጅ ነኝ። የምሰራው ጅጎል ሆስፒታል፣ ጥንታዊው የመጀመሪያ ሆስፒታል ሀረር ውስጥ የተቋቋመ በ1894 ነው የምሰራው እዛ ሆስፒታል ውስጥ ላለፉት ዘጠኝ አመታት እንደ ክሊኒሽያን፣ እንደ ሜዲካል ዳይሬክተር እንደዚሁም ደግሞ እንደ ስራ አስኪያጅነትም ሰርቻለሁ። ሁላችሁንም በጣም አመሰግናለሁ። ከ48 የአፍሪካ ሀገራት የመጡ ወደ 700 ሰዎች ናቸው በዘንድሮ መርሃ ግብር ውስጥ ተሳታፊ ሆኑ። እያንዳንዳቸው የራሳቸው ሀሳብ፣ የራሳቸው ፍልስፍና፣ የራሳቸው ልምድ ይዘው ነው የመጡት። እናንተ እንግዲህ እንደ አንድ ኢትዮጵያዊ ወጣት በዚህ መርሃ ግብር ላይ ስትገኙ ሰምታችሁት፣ ይህም አለ ለካ ወይም እንደዚህ የሚታሰባለ የምትሏቸው የተወሰኑ የሚረቡ ሀሳቦቹን ወይም ቁም ነገሮቹን ያገኛችሁ ይመስለኛል። በየራሳችሁ ዘርፍ ውስጥ ያገኛቸኋቸውና የማትረሷቸውን ሀሳቦች አጋሪ ከናኦሚ ልጀምር። አመሰግናለሁ። በነበረን ቆይታ እርስ በርሳችን ከሌሎች አፍሪካ ሀገር ከመጡ ፌሎች ወጣት ሊደሮች እንዲሁም ከየትምህርት ቤቶቻችን በጣም ብዙ ነገሮችን ቀስመናል። በጣም ፓክ የሆነ ፕሮግራም ነበር። ብዙ ነገር አግኝተናል። በጣም ኢንትረስቴ ጤና ፖሊሲ፣ ማህበረሰብ ጤና ላይ ብዙ ነገር ፍላጎት አለኝና በእሱ በሱ ዙሪያ በጣም የተማርኩት የምለው ነገር በኮሚኒቲ ውስጥ በነበረኝ ቆይታ የተለያዩ በጣም ጥቂት የሚመስሉ ግን ልዩ ልዩነቶችን ሲያመጡ የነበሩ ፕሮጀክቶችን አይቻሉ። ለምሳሌ በስነ ጾታና በወጣት ወይም አዶለሰንት በሚባሉት እድሜ ግሩፕ ዙሪያ ላይ ያጠነጠኑ የተለያዩ ክሊኒኮች ወይም ኮሚኒቲ ሴንተሮች ሊሆኑ ይችላሉ እና በጣም በትንሽ ፈንድ እንዴት አድርገው የጤና ትምህርትን እንደገና ለወጣት ተስማሚ የሆኑ የስነ ጾታ ሴንተሮችን እንዴት እንዳቋቋሙ እነዚህን ነገሮች ሳይ እንዲሁም ደግሞ አብረኝ ከነበሩ ፌሎች ውስጥ በሀገራቸው ከጅቡቲ ጀምሮ እስከ ጋና፣ ታንዛኒያ ከሎካል ኢኒሽቲቭ ተነስተው በጣም ብዙ የሰሩ ሰዎች ነበሩ እና ከእነሱም እንዴት እነዚህን ነገሮች ከትንሽ አንስቶ ኢምፓክት ማምጣት እንደሚቻል ብዙ ነገር ተምራለሁ። በጣም አመሰግናለሁ። ንፍታለኝ ፍቅሬ፣ አንተ እንግዲህ በመረጃ ሳይንስ ላይ ነው እንግዲህ እንቅስቃሴ የምታደርገው ከሱ ጋር በተያያዘ እንደው ጭንቅላት ውስጥ የቀሩ የሌላ አገራትን ልምዶች ውስጥ ያጋራል። በሁለት ዘርፍ ነው። ከሌሎች አፍሪካ ወንድሞቻችን ጋር ጊዜ ሳሳልፍ ያየሁት ምንድን ነው ችግራችን በጣም ይመሳሰላል። የተማርኩት ነገር ምንድን ነው መክንያት አይፈጥሩም። ይሄ ነው ችግሩ። እንደዚህ እያደረግን ነው ነው የሚሉት። እሱ ለእኔ ትልቅ ትምህርት ሆኗል። አንድ አንድ የኢትዮጵያ የራሳችን ደሴት የሆነን ይመስለና ብያምናለሁ። እኔ ቴክሳስ ውስጥ ነበርኩና ሳውዘን ሆስፒታሊቲ ነው ሞርፍ ያየሁት ለስራ ያላቸው ቁም ነገረኝነት ለሰዓት ብቻ ሳይሆን፣ ለስራ ለሰው ሌላኛውን ደግሞ ማልቲ ዳይቨርስ የሆነ አይዲያዎች ያለ ስሜት ስሜታቸው እንዴት እንደሚያስተዳድሩ ትልቅ ትምህርትም የወሰድኩበት ነገሮች አሉ። ሌላው ደግሞ ሲስተሞቻቸውን በጣም አድንቅላቸው የደነቀኝና ኢቨን እኛ መውሰድ የምንችለው ብዙ የኢኮኖሚክ ሲስተሞቻቸውን፣ የግብይት ስርአታቸው፣ የጤና ስርአታቸው ስፔሻሊ ሆስፒታሎችን ለማግኘት በጣም ጎብኝቻለሁ፣ እና የጤና ስርአታቸው ወደ ኩባ ሆነ ስርአቱ ከሲስተም ዋይዝ ደረጃ ያለው አመላለስ ስርአታቸው ይመስለታል ከቴክኖሎጂ ጋር ከእድገት በሚሄድም ዋናው ግን ትልቁ ነገር ምንድን ነው ሶፍትዌራቸው ነው። ሶፍትዌራቸው በጣም ጠንካራ ነው። የሶፍትዌር ማለት አስተሳሰባቸው አትቲዳቸው ላላቸው ነገር ከባድ ነው። ከፖሊሶች ጋር እንዞራለን። አንድ በዛ ላይ አንዱ ሲያጠፋ ኦልሞስት ዊድን ትሪ ሚኒትስ አስቆመው መጣ፣ ትኬት ሰጥተው አለቀ። ዳሰ ሌላ ምንም ነገር አልነበረም። አይ ዊሽ ይሄ ሀረር ላይ ድሬዳዋ ላይ ባለው ደስ ይለኛል። የህግ የበላይነት እና ጸጥታ በጣም በጣም ደስ ይለኛል። እንግዲህ ከኢትዮጵያን የመጣችሁት ኢትዮጵያ ባለፉት ጥቂት ዓመታት ፖለቲካ የወለዳቸው ኢኮኖሚውም እንዲሁም ማህበረሰቡ በአጠቃላይ የፈጠራቸው ችግሮችን አስተናግዳለች። ኢትዮጵያ ከግማሽ በላይ እንግዲህ ወጣት የሚኖርባት ሀገር ናት። አሁን ያለውን ችግር የሚቀርፉ የተሻለች ኢትዮጵያን ለመፍጠር የሚያግዙ ሀሳቦችን በቆይታችሁ ውስጥ ከሌሎች ሰምታችኋል ወይ? አድማጮቻችን ውይይቱ አላለቀም። የዚህ ውይይት ቀጣይ ክፍል በሚቀጥለው ሳምንት ይደመጣል። ተወያዮቹን ለዛሬ እናመሰግናለን። ከቀሪ ጋቢና ቪ ፕሮግራሞች ከብራችሁን ቆዩ። አድማጮች አሁን ወደ ወሎ እናቀናለን። በዛሬው የዘጋቢዎች መስኮት መሰናዷችን ወደ ወሎ ተጉዘን የመማር አቅም አጥተው ለነበሩ ሴት ተማሪዎች በተደረገ ድጋፍ ከፍተኛ ውጤት ያስመዘገቡ ያስመዘገቡ ሴቶችን ታሪክ እንነግራችኋለን። መስፍን አድራጌ ዝርዝሩን ያስደምጣችኋል። ወሎ ዩኒቨርሲቲ ዘንድሮ ካስመረቃቸውና በኩራት አንገቱን ቀና እንዲል ካደረጉት ተማሪዎች አንዷ ናት መሰረት መራዊ። መሰረት የሶስት ዓመት የዩኒቨርሲቲ ቆይታዋን ሶስት ነጥብ ዘጠኝ ስድስት ነጥብ በማምጣት አጠናቃለች። ስኬታማ ወጣት እዚህ ደረጃ ለመድረስ ግን ጉዞዋ አልጋ ባልጋ አልነበረም። አምባሰል ወረዳ ዜሮ አስር ቀበሌ ኮሌጅ ተብላ በምትጠራው አነስተኛ የገጠር መንደር የተወለደችው መሰረት ለቤተሰቧ ስድስተኛና የመጨረሻ ልጅ ናት። እንቦቃቅሏ ሕፃን እንደ መጨረሻ ልጅ ተቀማጥል አላደገችም። ይልቁንም በለጋ ጭንቅላቷ ባልጠና ሰውነቷ የቤተሰቧ ድህነት እያመማት የኖረች እንጂ አባቷን የአምስት ዓመት ህፃን ልጅ እያለች በሞት ተነጠቀች። አሁን የቤተሰቡ ኃላፊነት ዕድሜ እየተጫጫ ናቸው በመጡት እናቷና ታላቅ እህትና ወንድሞቿ ላይ ወደቀ። በዚህ የህይወት ውጣ ውረድ ውስጥ ሆና ግን ስለ ትምህርቷ ታስባለች፣ ትምህርቷን ታስቀድማለች። በአካባቢዋ በሚገኘው ኮሌት አንደኛ ደረጃ ትምህርት ቤት ከአንደኛ እስከ ስምንተኛ ክፍል ስትማር የቀዳሚነት ደረጃዋን እየነጠቃት አልነበረም። እናቴም ኔ የመጨረሻ ሆንኩ ማለት እየተዳከመች ሄደች። የወጣትነት ህይወትን ያለፈች እንደመሆኗ በወንድሞቼ እና በእህቶቼ ነው ማለት ነው። እስከ ስምንት እንኳ አይቆየውት ስለዚህ፣ ከዛ በኋላ እንዴት ነው የምቆየው፣ እንዴት ነው ትምህርት መቀጠል የምችለው የሚለው ነገር ሲያስጠነቀኝ ነበር። የቀለም ነቢቧ መሰረት ስምንተኛ ክፍልን በአስደናቂ ውጤት አለፈች። እዚህ ላይ ነው ቀድማ ከፈራችሁ እውነት ጋር የተፋጠጠችው። በውጤቷ ደስታ፣ ዘጠነኛ ክፍልን እንዴት እቀጥላለሁ በሚል ደግሞ ስጋት። ከትውልድ ቀየዋ ርቃ፣ ስንቅ ቋጥራ፣ ቤት ተከራይታ መማር አይቻላትም። በአካባቢው ያሉ ልጃገረዶች ከስምንተኛ ክፍል በኋላ የሚደርስባቸውን ታውቃለች እና ደስታዋን አጣጥማ ሳትጨርስ ፍርሃት እንደ መርግ ተጫናት። ከርቀትም የተነሳ የተለያዩ ችግሮች እኛን ስኬት ላይ ሊያደርሱን የማይችሉ ነገሮች ይፈጠሩ ነበር። ቤተሰቦቻችን አቅማቸው ፈቅዶ ትምህርታችን ሊያስቀጥሉን አይችሉም ነበር። በዛ ሰዓት ያለው ዕጣ ፈንታ ወደ አረብ ሀገር መሰደድ፣ በሰው ቤት ተቀጥረን የተለያዩ ስራዎችን በመስራት ትምህርታችን እንዳንከታተል ሊያደርጉን የሚችሉ ሁኔታዎች ይፈጠሩ ነበር። እዚህ አጋጣሚ ነበር የተቀናጀ ቤተሰብ አገልግሎት የተባለ ድርጅት ጋር የተገጣጠሙት። እግዚአብሔር ይመስገን ይሄ ድርጅት ብቅ ብሎ ከየቀበሌው የተሻለ ውጤት ስኮሩ ያደረጉት ሴት ተማሪዎችን በመመልመል ወደ ድርጅቱ እንዲቀላቀል ሆኜ ስለ ትምህርት ቤት ብቻ በማሰብ ይኸው ውጤታማ እንዲሆን በቅቻለሁ። የድርጅቱ መስራችና ስራ አስኪያጅ የ2009 ዓመቱ በጎ ሰው ተሸላሚ የ2012 ማህበረ ዲዮራን ትውልደ ኢትዮጵያ እውቅና ተረካቢዋ ወይዘሮ መቅደስ ዘላለው። አምባሰል ወረዳ የመሬት አቀማመጡ ገደላማ በመሆኑ የብዙ ምርት ተጠቃሚ አይደለም። ልጆቹንም በርቀት ወስዶ ለማስተማር አቅሙ የለውም። በዚህ ምክንያት አብዛኛው ሴት ተማሪዎች እዚህ አካባቢ ዘጠነኛ ክፍል ስምንተኛ ክፍል ከጨረሱ በኋላ ሚኒስትሪ ከወሰዱ በኋላ ሁለት ቀን መንገድ አንድ ቀን መንገድ መጥተው እዚህ በስንቅ መማር ስለማይችሉ ጣፋንታቸው አረብ ሀገር መሄድ፣ ሰው ቤት መግባት ወይም ወደ ከተማ ሄዶ እንደሱ ዝቅተኛ ስራ መስራት አሊያም ደግሞ እዛው ሀገራቸው መቅረት ነው እና እነዚህ ልጆች መማር ሲችሉ በችግር ምክንያት ተደናቅፈው እንዳይቀሩ እንደው የተወሰነ እንኳን ድርሻዬን ለመወጣት በነበረኝ ላይ መሰረት ሰላሳ ልጅ አገረዶችን በ2005 ዓ ምት ባህር ዳር ያስገብተን ሁሉንም ወጭ ሸፍነን እያስተማርን ከቆየን በኋላ የ12ኛ ክፍል መልቀቂያ ፈተና ወስዶ ሰላሳውን ዩኒቨርሲቲ ተቀላቀሉ። 16ቱ ተመርቀዋል። በቀጣይ ደግሞ 14ቱ በ2012 ና 13 ላይ ይመረቃሉ። ይህን ስኬታማ ጉዞ ለመዘከር ልዩ ዝግጅት ተዘጋጅቶ ለተመራቂ ወጣ ፕሮጀክቶች እውቅና ተሰጥቷል ይህ ጅምር ነው እንደ ፕሮጀክት አስተባባሪዎቹ አሁንም በውጫሌ ከተማ ማደሪያቸው ተሸፍኖላቸው ምግብ አልባሳትና ሌሎች ቁሳቁሶች ተሟልቶላቸው በውጫሌ 17 ሁለተኛ ደረጃና መሰናዶ ትምህርት ቤት ውስጥ የሚማሩ 27 ልጃገረዶች አሉ ይህን መልካም ጅምር ፕሮጀክቱን በማጠናከርና ተመሳሳይ ተግባር የሚፈጽሙ አካላትን በመጋበስ ማስፋት ይገባል ይላሉ የአምባሰል ወረዳ ሴቶች ህጻናትና ወጣቶች ጽሕፈት ቤት ኃላፊ ወይዘሮ ታምሬ ኃይሌ በተለይ እንደ ምስራቅ አማራ አፕዴትን እየቀረፈ ወይም ለሌሎች አስተማሪ የሆነ ፕሮጀክት ከመሆኑ ጋር ተያይዞ ሰፍቶ በቀጣይ ሁሉንም ተደራሽ የምናደርግበት መንገድ ቢፈጠር የሚል ሀሳብ ነው ያለው። በኔ በኩል ለአራት አመታት በዘለቀ የበጎ ተግባር እንቅስቃሴ በአማራ በአፋርና አዲስ አበባ አካባቢ የሚታወቁት ወይዘሮ መቅደስ መሰረትን ጨምሮ በርካታ ልጃገረዶችን ለረዳውና እየረዳ ላለው ፕሮጀክት አጋር ሆኖ የገንዘብ ድጋፍ የሚያደርግላቸውን የጣሊያን በጎ አድራጎት ድርጅት ኢፋ ኦሎስን እንዲሁም ማህበረሰቡን አመስግነዋል። ጅት ነው ማህበረሰቡ ለሚማሩበት ቤት በመስጠት ሰርቶ አጥር በማጠር ሽንት ቤት በመስራት ከፍተኛውን አስተዋጽኦ አድርጎልናል። ሰብአዊ ሀብት ማበልጸግን የመሰለ ትልቅ ልማት የለም የሚሉት ደግሞ የኢፋ አውሎስ ሲፋ የሀገር ውስጥ ተወካይ አቶ ሳሙኤል ጌታሁን ናቸው። ለትምህርት ቤቱ ለኪስ ገንዘብ ለሚበላ ለሆስተሉ ባለሙያዎች ያስፈልጋቸዋል። ሶሻል ወርከርስ ያስፈልጓቸዋል። መተው የሚያስተምሯቸው ሰዎች ያስፈልጓቸዋል። በማናቸውም ውስጥ የሚያወጡትን ወጪዎች በሙሉ ኪፋ አውሎስ ነው የሚደግፈ ፕሮጀክቱ ሴቶች ላይ እንዴት ትኩረት አደረገ? ሴት ልጅ እዚህ አካባቢ እንደ ወንዶቹ ሁሉ መብትም አይሰጣትም። ወንዶች ትምህርት ቤት ሲመጡ ቤተሰቦች ልዩ እንክብካቤ ነው ለወንዶች ልጆች የሚያደርጉት። ተመልሶ መጡ ቶሎ ምሳ ብላ ነው የሚባለው። ሴቷ ልጅ ግን ከትምህርት ቤት ስትመጣ ጊቢና አንድ ጊዜ ውሃ ቀርተች፣ ነይና ከዛ ምሳ ይሰጥሻል ነው የምትባለው። እና በሴቶቹ ላይ የተለየ ተጽዕኖ አለ እና ሴቶችም ደግሞ በዚህ ተጽዕኖ ምክንያት ብዙ ወደፊት ለመውጣት በጣም ያስቸግራቸዋል። በበጎች ድጋፍ እዚህ ደርሻለሁ እኔና የኔን እድል ያገኙ ህቶች ያልተሰራ የቤት ስራ ወደፊት ይጠብቀናል፣ በሚለው የመሰረት መልዕክት እንሰነባበት። ሀሳቤ የተሳክቶልኝ እና አቅሙን አግኝቼው የተሻለ ደረጃ ላይ ደርሼ በአቅሜም አሁን ባለሁበት በቀላሉ የተለያዩ ሴት ተማሪዎችን ሴትን ብቻ ሳይሆን ቤተሰብ አቅሙ ፈቅዶ ሊያስተምራቸው የማይችሉ ተማሪዎችን ወደ የተሻለ ደረጃ ላደርስ ይችላል። በዚህ ድርጅት ውስጥ ቆይተን የተመረቅ ልክ ከአንድ ማኅፀን እንዲወጣ ነው የምንቆጥረው እና አንድ የሆነ ነገር እንደምንፈጥር ተስፋ አለኝ ወደፊት። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። አድማጮች እያሰማችሁ ያላችሁት ጋቢና ቪኦኤ ነው። ቀጣዩ ዘገባ ደግሞ ወደ ቴክኖሎጂ ነው። ወትሮ ነዳጅ ዘይትን እንደ ኃይል ምንጭነት ሲጠቀም የሰነበተው የመኪና ኢንዱስትሪ አሁን ፊቱን ከፀሐይ ኃይል ከነዳጅ ኃይል ወደ ፀሐይ አዞሯል። ታላላቅ የመኪና አምራቾች በፀሐይ ኃይል የሚሰሩ መኪናዎቻቸውን እያስተዋወቁ ይገኛሉ። ሀብታሙ ስዩም በዚህ ዘርፍ ቀዳሚ ስለሆኑት ጥቂት ኩባንያዎች እንዲህ ይለናል። የመጪው ዘመን መኪኖች ለመንቀሳቀስ የሚጠቅማቸው ኃይል የሚገኘው ከፀሐይ ብርሃን የመሆኑ ጉዳይ ከሐሳብ አልፎ እውነት እየሆነ የመጣ ይመስላል። የደቡብ ኮሪያው ሂውንዴ ኩባንያ ከበላዩ የተገጠመ የፀሐይ ብርሃን መቀበያ ጣሪያ ኃይል የሚለግሰው መኪና ሰርቷል። የተሰበሰበውን የፀሐይ ብርሃን ወደ ኤሌክትሪክ ኃይል ቀይሮ በመኪናው ባትሪ ውስጥ እንዲከማች የሚያደርግ ሥርዓትም አለው። ይህ ሥርዓት ከ30 እስከ 60 በመቶ የመኪናውን ባትሪ ከፀሐይ በተገኘ ኃይል ይሞላል። አዲሱ ግኝት የፈጠረው ሶናታ ሃይብሪድ የተሰኘው መኪና በአሁኑ ሰዓት በደቡብ ኮሪያ እየተሸጠ ይገኛል። በቅርቡ በሰሜን አሜሪካ መሸጥ እንደሚጀምር ተሰምቷል። በነገራችን ላይ ሃይብሪድ የሚለው ቃል በመኪናው ዓለም በኤሌክትሪክ ኃይልም ሆነ በነዳጅ ኃይል የሚሰሩ መኪኖች የሚገለጹበት ነው። በተመሳሳይ የጃፓኑ ቶዮታ ኩባንያም ከፀሐይ በሚገኝ ኃይል የሚሰሩ መኪኖች ላይ የሙከራ እንቅስቃሴ እያደረገ እንደሆነ አስታውቋል። ቶዮታ ፕሬየስ ፒኤችቪ በተሰኙ ሞዴሎቹ ላይ ሙከራ እያደረገ ያለው ኩባንያው ዓላማው በኃይልና በብዝሃ ሕይወት ላይ የተጋረጡ አደጋዎችን መቅረፍ እንደሆነ ገልጸዋል። በአውሮፓ ሁለት ወጣኔ የመኪና አምራች ድርጅቶች በፀሐይ የሚሰሩ መኪኖችን ለመሸጥ ተመሳሳይ ቅድ ይዘዋል። የመጀመሪያው የጀርመኑ ሶኖ ሞተርስ ሲሆን ሳዮን የተባለ በቀን ተጨማሪ 34 ኪሎ ሜትሮች ከፀሐይ በሚገኝ ኃይል የሚጓዝ መኪና እንደሚፈበርቅ ተናግረዋል። አስር ሺህ ሰዎች መኪናውን ለመግዛት ቅድመ ቀጠሮ ይዘዋል። 28 ሺህ አሜሪካ ዶላር የመኪናው ዋጋ ነው። ሁለተኛውና ከኔዘርላንድስ የሆነ ኩባንያ ላይት ይር ይባላል። ላይት ይር ዋን የተባለውን ሞዴል ከ2021 የአውሮፓውያኑ ዓመት ጀምሮ አመርታለሁ ብሏል። ድርጅቱ መኪናው 20 ኪሎ ሜትሮች በዓመት ከፀሐይ በሚገኝ ኃይል ብቻ ይከንፋል ተብሎለታል። 134000 ዶላር። ከላይ የሰማችሁትን ዘገባ ከተቋማቱ የተገኙ መረጃዎችን አጠናቅረው ያሰናዳው ብራያን ሊን ነው። ዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችን አድርሱን፣ ጻፉልን፣ ላይክ አድርጉን። በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበርን። ዝግጅታችንን ሲያቀናብርልን የቆዩ ሞክቢሊያ ቢሮ ነው። እንዲሁም ደግሞ የድምፅ መሐንዲሳችን ካውቤል ነበረ ገናደሩ उनन रेडियो सगले अमेरिका तीं